ዛሬ በዋሽንግተን ዲሲ አቆጣጠር ረፋድ ላይ በመቶዎች የሚቆጠሩ ኢትዮጵያውያን ዋይት ሀውስ ተብሎ በሚጠራው የዩናይትድ ስቴትስ ፕሬዚደንት መኖሪያ ስፍራ ተገኝተው ነበረ። የተገኙበት ምክንያት ደግሞ ፕሬዚደንት ዶናልድ ትራምፕ ከሰሞኑ የኢትዮጵያ ሕዳሴ ግድብን በተመለከተ የተናገሩት ንግግር ስላስቆጣቸው እንደሆነ ከተሳታፊዎች ሰምተናል። የተወሰኑትን በጥቂት እንስማ። ኦኬ፣ ስሜ መኮንን ጌታቸው ይባላል። ብዙ የዲሲ እና የአካባቢው ነዋሪዎች ያቆኛል በፊት የዲሲ የኢትዮጵያን የጋራ ግብረ ኃይል የሚባለው አሁን ደግሞ ዓለም አቀፉ የኢትዮጵያ ዲያስፖራ የተግባር ምክር ቤት በዛ ውስጥ ሆነን ከሚሰሩት እና ይህንን ኢትዮጵያን በተመለከተ ሀገራችንን በተመለከተ ጉዳይ ሰልፍ ከሚያዘጋጁት ሰዎች አንዱ ነው። የዛሬው ሰልፍ የተጠራበት ዋነኛ ዓላማ አንድና አንድ ነው። በዚህ በአሜሪካን ሀገር ፕሬዚዳንት የሆነው ዶናልድ ትራምፕ እጅግ ኃላፊነት በጎደለው መልኩ የአንድ በዓለም ላይ አለች የምትባል ሀያል ሀገር ይመራል ተብሎ ከሚጠበቅ መሪ ሊነገር የማይገባው በጣም አሳፋሪ የሆነ በጣም ኢፍትሐዊ የሆነ በአገራችን በኢትዮጵያ ላይ ሉዓላዊነቷን ታሪኳን ጠብቃ በኖረች ሀገር ላይ እየገነባች ያለችው ያው ሁላችንም እንደምናውቀው የኢትዮጵያ ህዝብ መቀነቱን ፈትቶ ከሚበላው ላይ ቀንሶ ግድብ እየሰራ ነው። ህዳሴ ግድብን እና የህዳሴ ግድብን ገንብቶ ኤሌክትሪክ አመንጭቶ ከድህነት ለመውጣት እየታገል ያለ ህዝብ ነው እና ይህንን ህዝብ የሚሰራውን ስራ ዲስከሬጅ ለማድረግ ለግብፅ በወገነ መልኩ ግብፅ ይህንን ግድብ እንደምታፈርሰው ኢንሳይት ስለሰጠ፣ ይህንን ኢፍትሐዊና ኃላፊነት የጎደለው ንግግሩን በመቃወም በሀገራችን ላይ የሚነገሩ ማንኛውም አሳፋሪ በሉዓ በሉዓላዊነታችን ላይ በህልውናችን ላይ የሚነሳውን ነገር ለመቃው ነው ይህንን ሰልፍ ያዘጋጀ። አቤል ጋሽ እባላለሁ። የኢትዮጵያ ሰላምና እድገት ማዕከል ሊቀመንበር ነው። እንግዲህ እንደሚታወቀው በዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በንግግራቸው ላይ የኢትዮጵያን ሉዓላዊነት የሕዝቡን ደህንነት በጠቅላላ ክብራችንን በሚነካ መንገድ የተናገሩት ንግግርና ጦርነትን የሚያነሳሳ ንግግር ያስቆጣን መሆኑንና በሀገራችን ሉዓላዊነት በማንነታችን የማንደራደር መሆኑን የምንገልጽበት እንደ ኢትዮጵያ ስሜት ነው። ኢትዮጵያ በደመኗ ተደፍራ የማታውቅ ነጻነቷ የተከበረ ባድዋ ጦርነት ይህንን የመሰከረችና ለዘመናት በዚህ ለጠቅላላ ለዓለም ለአፍሪካ ለጥቁሩና ይሄንን ማንነቷን መስክራ የኖረች ሀገር እንደመሆኗ ይሄንን የፕሬዚዳንቱ ንግግር ጠቅላላ በኢትዮጵያ ህዝብ ላይ የተቃጣ በመሆኑ ይሄንን ንግግር አግባብነት የለው መሆኑ ለመግለጽ ነው። እንግዲህ ይሄን ንግግር ለምንድን ነው የምንቃወመው? አምስት መሰረታዊ ነገሮች ማንሳት ይቻላል። አንደኛ ይህ የዩናይትድ ስቴትስ የተመሰረበትን መሰረታዊ አመሰራር ስርዓት ያፈረሰ ነው። ነጻነትን ያማከለለ ህዝቦች ነጻነትና እኩልነት የሚታገል አገር በሌሎች ህዝብ ላይ ነጻነት ላይ የሚደራደር ንግግር መነጋገር ትክክል አለም። ይሄንን እንቃወማለን። በጠቅላላ የአሜሪካ መልእክት ነው ብለን አናስብም። የግለሰቡ ግን ንግግር በትክክል እንዳልሆነ የምናምኑት ነው። ሁለተኛ ደረጃ ከዚህ በፊት የነበረውን የዚች ሀገር ከምትታወቅበት ነገር በሌሎች ሀገሮች መካከል ያለውን ሰላም ማጠናከር ነው። አሜሪካ በዚህ የምታወቅበት ነገር ነው። በዚህ በፊት ባደረጓቸው ንግግሮች በተለይ በዊልሰን ፕሬዚደንሲ ጊዜ አሜሪካ ሌሎች ሀገሮች በህብረት የሚኖሩበት ንግግር የተናገሩና ያንን ፕሪንሲፕል ወደ አለም ያሻገሩበት ዘመን ነው። ለዚያም ነው ወደ አንደኛ የዓለም ኃይል ሆነው እስከመጡ ድረስ ድረስ በዚህ ነው የሀገር የሚታወቀው። ይህንን ግን የሚያፈርስ ንግግር ነው። ሌላ አንድን ሀገር በሌላ ሀገር ላይ ጦርነት የሚያስነስ ስሜ ተሾመ በለጠ ይባላል። ዛሬ የመጣሁትኝ ለመቃወም ትራምፕ፣ ፕሬዚዳንት ትራምፕ የተናገሩትን በአባይ ዙሪያ ለመቃወም ነው የመጣሁት። በእውነቱ እዚህ ያለን ኢትዮጵያኖች አሜሪካን ኢትዮጵያኖች ማለት ይቻላል ሁሉም ቢሆን ስለ አሜሪካ ያለን አመለካከት በየዓለም ላይ በዲሞክራሲ ነው የሚታወቁት አሜሪካኖች ሰላምን ለማስነፍ ነው። ፕሬዚዳንት ትራምፕ ግን ይህንን አይወክሉም። የአሜሪካን ሕዝብን አይወክሉም። የተናገሩት ትክክል ያልሆነ ንግግር ና። አሜሪካንን በአምባገንነት ሊፈርጅ የሚያሰኝ ንግግር ስለሆነ ማንም ኢትዮጵያ የሆነ በዚህ ጉዳይ ተቆጥቷል። ሁሉም ይሄንን መልስ መመለሳለን። ፕሬዚደንት ትራምፕ ከሰሞኑ በሱዳንና እስራኤል መካከል የነበረውን ዲፕሎማቲክ ቅራኔ ለመፍታት ባሰናዱት ስነ ስርዓት ላይ ግብጽ፣ ኢትዮጵያ በመገንባት ላይ ያለችውን ግድብ ልታወድመው እንደምትችል መናገራቸው ተቃውሞ የገጠመው ከኢትዮጵያውያንና ትውልድ ኢትዮጵያን ብቻ አይደለም። አፍሪካ አሜሪካውያን፣ የአሜሪካ ኮንግረስ አባላት የሚበዙበት ኮንግሬሽናል ብላክ ካውከስ የተሰኘው ሸንጎም ተቃውሞውን አሰምተዋል። በትዊተር ገጹ ላይ የፕሬዚደንት ትራምፕን አስተያየት በግድ የለሽነት የተሰጠና አደገኛ ሲልም ተችቷል። ኢትዮጵያ ግብፅና ሱዳን በሚያደርጉት ድርድር ውስጥ አሜሪካ በገለልተኝነት እንድትቆምም አሳስቧል። ውጥረትን ያባብሳል ያለውን የፕሬዚዳንቱን ንግግርም አውግዟል። በከባድ ዝናብ ውስጥ ሆነው ረፋዱን ተቃውሟቸውን ሲያሰሙ የነበሩ ኢትዮጵያንና ትውልድ ኢትዮጵያን ቅሬታቸውንና ተቃውሟቸውን በሌሎች መንገዶችም ማሳየት እንደሚቀጥሉ ተናግረዋል። ለአሜሪካ ድምፅ ታሙዝዩም ዋሽንግተን ዲሲ።